በኢትዮጵያ በተከሰተው ድርቅ የአስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በመጠኑ መቀነሱን ለዚህም ግን ከ612 ሚሊዮን ዶላር በላይ ገና እንደሚጠበቅ መንግስትና አጋሮቹ አስታውቀዋል። የበልግን ወቅት መነሻ በማድረግ የተከለሰው የሰብዓዊ እርዳታ ጥያቄ ሰነድ ዛሬ ነው ይፋ የሆነው። እስክንድር ፍሬው ዝርዝሩን ይዟል። ያለፈው ዓመት የበልግ ዝናብ መጥፋትና የክረምቱም በኤልኒኖ ምክንያት አለመምጣት ሚሊዮኖችን የእርዳታ ጥገኛ አድርጓል። በዚህ ዓመት ታህሳስ የሰብአዊ እርዳታ ጥያቄ ሰነድ ይፋ ያደረገው የኢትዮጵያ መንግስት 10.2 ሚሊዮን ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው አስታውቆ ነበር። የእነርሱን ፍላጎት ለአንድ ዓመት ለማሟላት የሚጠበቀው የገንዘብ መጠንም አንድ ነጥብ አምስት ቢሊዮን ዶላር እንደሆነ በሰነዱ ተመልክቷል። ዛሬ ይፋ የተደረገው ሰነድ የታህሳሱን የከለሰ ነው። ምክንያቱ ደግሞ ካለፈው የካቲት ጀምሮ የዘነበው የበልግ ዝናብ የተወሰኑትን ከተረጅነት ማውጣቱ ነው። በዚህም መሰረት 10.2 ሚሊዮን የነበረው የተረጂዎች ቁጥር ወደ 9.7 ሚሊዮን ዝቅ ብሏል። የበልጉ ዝናብ አስተማማኝ ከሆነ ከ10.2 ሚሊዮን ተረጂዎች አንድ አስረኛው ራሳቸውን እንደሚችሉ በታህሳሱ ሰነድ ተመልክቶ ነበር። እናም ከተረጅነት የወጡት ዜጎች ቁጥር ከተገመተው አነስ ያለ መሆኑን ማየት ይቻላል። የተከለሰውን ሰነድ አስመልክቶ መግለጫ ያወጣው የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ አሁንም የእርዳታ እንቅስቃሴውን እስከ መጪው ታህሳስ አጠናክሮ መቀጠል እንደሚገባ አመልክቷል እስካሁን ለአስቸኳይ ጊዜ የምግብ እርዳታ የሚሆን ከአንድ ቢሊዮን ዶላር በላይ መገኘቱን ከ612 ሚሊዮን በላይ ግን ገና እንደሚጠበቅ ነው የጠቆመው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ